ባልተፈለገ እርግዝና በባህልና ባለባቸው የአካል ጉዳትና የአእምሮ እድገት ውስንነት ምክንያት በወላጆቻቸው የተጣሉና በማህበረሰቡ የተገፉ 88 ሕፃናትን ከተጣሉበት አንስቶ የሚያሳድግ አንድ የቤተሰብ በጎ አድራጊ ማህበር መንግስት ማድረግ የሚገባውን ድጋፍ ባለማድረጉ ሊዘጋ መሆኑን የማህበሩ አመራሮች ለቪኦኤ ተናገሩ። የማህበሩ መስራችና ሰብሳቢ አቶ አርጋዋ አየለ ማህበሩ ድጋፍ በማፈላለግ ላለፉት ተከታታይ አራት ዓመታት ለ38 ሺህ ተማሪዎች የትምህርት ምገባ ማካሄዱን እና ትምህርት ቤቶች በመዘጋታቸው ድጋፉን ወደ ኮረና መከላከል በማዞር 3.4 ሚሊዮን በሚገመት ብር የመከላከያ ቁሳቁሶችን ገዝቶ ድጋፍ ማድረጉን ገልጿል። የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ የከተማው አስተዳደር ለማህበሩ ድጋፍ ለማድረግ እየተነጋገረ መሆኑን ከቪኦኤ ጋር በነበራቸው ቆይታ ተናግረዋል። ስለተደረገላቸው እንክብካቤና ድጋፍ ደግሞ ልጆቹ ምስክርነታቸውን ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያሰናዳውን ዘገባ ቀጥሎ ያስደምጠናል። የማህበሩ መስራችና ስራ አስኪያጅ አቶ አርጋ ዋየሌ በሐዋሳ ከተማ በመሰረቱት አበነዘር ድጋፍና የህፃናት ማሳደጊያ ላለፉት 14 ዓመታት የተጣሉና የተገፉ ህፃናትን በማሳደግ ላይ መሆናቸውን ተናግሯል። ልጆቹ ተጥለው የሚገኙት ጎዳና ተዳዳሪዎችና ተማሪዎች ሲወልዱ አካል ጉዳተኛ ሆነው ሲፈጠሩና ቤተሰቦቻቸው የማሳከም አቅም ሲያጡ ነው ብለዋል። በዓመት ውስጥ 13 ሚሊዮን ብር ለልጆች ቀለብ ወጪ እንደሚያደርግ ተናግረው ለቤት ክራይ ብቻ በየወሩ 103000 ብር እንደሚከፍል ማስታውቋል። ልጆቹ መማር በሚፈልጉበትና በግል ትምህርት ቤቶች የከፈለ እያስተማረ መሆኑን ገልጧል። ችግርተኞች ብዬ ለምኛ የባለ ሀብት ሚሰጠ ነው ይሄ ስስቴነብል ሊሆን የሚችለው ድርጅት ራሱን ችለው ከዚህ በኋላም ለዘለቄታም ለዘላለም ሊኖር የሚችለው መሬት ስኖረ የራሱ ቤት ስኖረ የራሱ ንብረት ስኖረ። ማህበሩ ልጆቹን በሐዋሳ ከተማ ሶስት ቦታዎች በሰው ግቢ ተከራይቶ እንደሚያኖራቸውና የከተማ መንግስት ማድረግ የሚገባውን ድጋፍ ባለማድረጉ ልጆቹ ወደ ላይ ሊቀሩ እንደሆነም ለቪኦኤ ተናግሯል። አንድ ቀን ብትሆን እስቲ ላገልግላቸው ብዬ ነው እንደምታየው ብዙ ልጆች ነው ያሉት። ብዙ ኃላፊነት ነው መሪዎቱ። መሬት የለም፣ ቤት የራሳችን የለም። በሰው ቤት ተከራይታ እዚህ አሁን በተከራየበት ቤት ብር ጨምርና ወይንም ውጣ ብለ የሚሄድበት ቦታ ነው። እንግዲህ በተከታታይ ለብዙ ዓመታት ሳመለክት ቆይቻለሁ። እስከዛሬ ድረስ ከመንግስት የተሰጠ መስጋታ የለም፣ እገዛ የለም። እንደምታየው ሰውነኝነት ድሜልካ ትኖርም ድርጅቱ ዘላቂ መሆን አለበት። መንግስት ቢያግዘን፣ ቦታ ቢሰጠን፣ ህይወት ቢኖረን ሰስቴንብል መሆን ይችላል። ትልቅ ችግር የድርጅቱ መሰረታዊ ጥያቄ ልጆቹ በዘላቅነት የሚያድጉበትና የሚኖርበት ቤት መስራት ቦታ መሆኑም ተናግሯል። በተደጋጋሚ ለብዙ ጊዜያት እንግዲህ ልጆቹ እየተማሩ ያሉ ትትሮ ትምህርት ቤት ያለው አንድ ጊዜ ላይሆን የማይችል ቦታ ይሰጥኛል ያንን ቀይሩልን ስኑር አይቀይሩም። ዎቹ ይሄድ ይሄድ ጫፍ ደርሶና ከንቱ ላይ ይቀየራል። እንደዚህ የተባለ እስከ ዛሬ ድረስ ትምህርታቸውን ጨርሰው ዩኒቨርስቲ ድረስ የገቡ ተማሪዎች እንዳሉና አገር የሚጠቅሙ ዜጎች የተፈጠሩ መሆናቸውን ገልጠው የከፋ ጉዳት ያለባቸውና የሚታመሙ ህጻናትንም እንደሚያሳክሙ የሚናገሩት አቶ አርጋው በተደጋጋሚ ጊዜ ጥያቄ አቅርበው ቃል ቢገባላቸውም ተጨባጭ ባልሆነ ምክንያቶች እንደዘገየባቸው፣ በተለይ የቀድሞ የከተማ አመራሮች ቦታውን እንደሚያስረክቡ ከስምምነት ከደረሱ በኋላ ማህበሩም ድጋፍ ለሚያደርጉ አካላት በማሳወቁ ለመኖሪያ ቤታቸው ይከፈል የነበረው ድጋፍ በመቋረጡ ለኢዳ መዳረጉም ተናግሯል። ከዚህ በተጨማሪ ማህበሩ ድጋፍ በማፈላለግ ላለፉት ተከታታይ አራት ዓመታት በደቡብ ክልል በሲዳማ በደቡብ ኦሞ በሃላባና በጋሞ ዞን ባሉ 51 ትምህርት ቤቶች ከ31 ሺህ በላይ ለሚበልጡ ተማሪዎች የትምህርት ቤት የሚገባ ማካሄዱንም አቶ አርጋው ተናግሯል። በኮሮና ምክንያት ትምህርት ቤቶች ዝግ በመሆናቸው ድጋፉን ወደ ኮሮና መከላከል በማዞር 3.3 ሚሊዮን በሚገመት ብር የመከላከያ ቁሶችን ገዝተው ድጋፍ ማድረጋቸውም ገልጠዋል። ካልተጋገዝን፣ ካልተባበርን፣ እርስ በርስ ካልተረጋገን መዝለቅ ስለማንችል ያ እያየን ያለነው ምሁሩም

እያበረከተ ነው ብሏል። ይሄ በትምህርት ስርዓቱ ውስጥ በተለያየ ምክንያት የትምህርት እድል ሳገቢ የሚቀሩ ልጆች እንዳይኖሩ ከየሜዳው እየለቀመ ነው። ይሄን ስራ እየሰራ ያለው በራሱ ማቆያ ቆይቶ፣ ማስተማር፣ ማሰልጠን ትልቅ ስራ ስለሆነ ይህንም እያደረገ ነው ያለው። በተለያዩ ዞኖች በርካታ ትምህርት ቤቶች ላይ ቁጥራቸው በርከት ላሉ ተማሪዎች የምገባ ይህን የሚያቀርቡበት ሁኔታ ነው ያለው እና እኛም በመንግስት አቅም ተደራሽ ያልሆኑ አካባቢዎችንም ጭምር እየለየ ተደራሽ በማድረግ እያገዘን ያለውና ቤተ መስራቱን በደቡብ ክልል ለማሳለጥ የአጋርነት ደረጃው ከፍ ያለ ነው ብለን ነው የምንወስደው። የሐዋሳ ከተማ አስተዳደር ምክትል ከንቲባ ጥራቱ በየኔ ማህበሩ እየሰራ ያለው ስራ ከፍተኛ እንደሆነ ገልጧል። አንዳንዶቻችን በቤታችን ውስጥ ጭምር ለማቆየትና ለማስተዳደር ለማሳከም ሊከብደን የሚችለውን በሙሉ በመውሰድ እንደራሱ ራሱ ልጅ በመንከባከብ ጤንነታቸውን በማከም ለሀገር ብቁ ዜጋ እንዲሆኑ በማድረግ ትልቅ አስተዋጽኦ ለከተማችን እያደረገ ያለ ድርጅት። የከተማው አስተዳደሩ ፕሮጀክት ኮንቲነንቱ የተሰኘ የጣሊያን ድርጅት የስራ ዘመኑን በማጠናቀቁ የሚለቀቀውን ቦታ ለመስጠት ከክልሉ ፋይናንስ ቢሮ ጋር የተነጋገረ መሆኑን አቶ ጥራቱ ከቪኦኤ ጋር በነበራቸው ቆይታ አስታውቀዋል። ከዚህ ቀደም በተለያየ አጋጣሚ ደቡብ ክልል ፋይናንስ ቢሮ ጋር እየሰራ ያለ ስራ ነው። አንድ ፕሮጀክት ፌዝ አውት የሚያደርገው ያለ ቤት ያለው ነው። በዚህ እሱን የሚያገኙበት ሁኔታ ጥረት እያደረግን ነው እንጂ ከተማ አስተዳደሩ ለመደገፍ ስራ የሚፈለገ አይደለም። ስራው መደገፍ የሚገባው ነው። የራሳችንን የመንግስት ስራን ጨምሮ እየሰሩ ያሉ ድርጅቱ ጋር በቂ ውይይት እያደረገ ነው። ከአብራኩ ከወጡ ልጆቹ ጋር አስልቶ ልጆቹን 93 የሚያደርሰው አቶ አርጋው በጎ ማድረግ ልምምድ ነው፣ እያበረከትኩ ባለው በጎነት ሐሴት አደርጋለሁ ይላል። ልጆቹ ደግሞ ስጋዊ ወላጅ ብናጣም ፈጣሪ ተንከባካቢ አባት ጥሎልናል በማለት ተናግሯል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳው